ኤስቢኤስ ራዲዮ ከኤስቢኤስ ራዲዮ ዳውንሎድ በማድረጉ እናመሰግኖታለን። ሙሉ ፕሮግራሙን እንዴት ማድመጥ እንደሚችሉ ለመረዳት ኤስቢኤስ ዶት ኮም ዶት ኤዩ ስላሽ አምሃሪክ ይጎብኙ። ዶክተር ብርሃነ መስቀል አበበሰኚ በአሁኑ ወቅት በሎስ አንጀለስ የኢትዮጵያ ቆንስላ ጽህፈት ቤት ቆንሱል ጄኔራል ናቸው። ይሁንና በወቅታዊ ኢትዮጵያ ጉዳዮች ላይ ላካሄድ ነው ቃለምልልስ ምላሻቸውን የሰጡት በዲፕሎማሲያዊ ዘርፍ ተወካይነታቸው የመንግሥትን አቋም ለማንጸባረቅ ሳይሆን ግለ አታያቸውን ለማጋራት ነው። የቃለምልልሳችን መነሻ ኢትዮጵያ ውስጥ ለውጥ ለማምጣት ለምን አስፈለገ የሚል ነው። ምላሽ አላቸው። አመሰግናለሁ፣ አቶ ካሳሁን። በኢትዮጵያ አሁን የመጣውን ለውጥ ያስከተሉት መሰረታዊ ችግሮች የኢትዮጵያ የአገር ግንባታ ወይም የኔሽን ፎርሜሽን ፖሊሲያችን ከዚህ ቀደም የነበሩት ሴል ስላደረጉ ነው የአሁኑ ለውጥ የመጣው። ይህም ማለት ከአጼ ምኒልክ ዘመነ መንግስት ወይም ከዚያም ቀደም ብሎ በጀመረው የአሲሚሌሽን ፖሊሲ እስከ ደርግ ዘመን ድረስ ቀጥሎ ያ ፖሊሲ ፌል አረገ እና በዚያ ፖሊሲ ፌለር ምክንያት ኢትዮጵያን አንድ ወጥ ቋንቋ ተናጋሪ ሀገር፣ አንድ ወጥ ባህል ያላት ሀገር፣ አንድ ወጥ ህዝብ ልክ እንደ ፈረንሳዮች የመገንባት ፖሊሲ ከፈረንሳይ የተቀዳ ፖሊሲ ነበር ስንከተል የነበረው። በግልጽ ተጽፎ ባይሰራም እንደ አሰራር ያ ፖሊሲ ነበር። ያ ፖሊሲ ፌል አረገ። የዚያ ፖሊሲ ፌለር ደግሞ በአስራ ዘጠኝ ስልሳ ስድስቱ አብዮት የ ራሱን መንፈስ አድርጎ ቀርቦ የነበረው የአይደንቲቲ ፖለቲካ የብሔር ብሔረሰቦች ጥያቄ ተደርጎ በከፊል በከፊል ደግሞ የኤርትራ ጉዳይ ተደርጎ የቀረበበት ሁኔታ ነበር። የመሬት ራሹም ከኢኮኖሚ ፖሊሲው ጋር የተያያዘ ቢሆንም የአሲሚሌሽን ፕሮሰሱ ህዝቡን አንድ ቋንቋ ውስጥ አንድ ባህል ውስጥ የማቅለጡ ፕሮሰስ ሴል ስላደረገ የገጠመ ነው። ከአስራ ዘጠኝ ስልሳ ስድስት አብዮት በኋላ እንደምታውቀው ሀገሪቷ ያቀናችው ወደ በኤርትራ በኩልም ሆነ ሀገር ውስጥ ባሉት የአይደንቲቲ ቤዝድ የፖለቲካል ሙቭመንት ብሔር ተኮር እና የነፃ ውጪ ፖለቲካ ውስጥ ገባን። በዚያ ሂደት ህወሀት የሚመራው ኢህአዴግ ወደ ስልጣን በአስራ ዘጠኝ ዘጠና አንድ እንደ ፈረንጆች ወይም በአስራ ዘጠኝ ሰማኒያ ሶስት በአበሻ ስልጣን የያዘ። ከዚያ በኋላ ደግሞ እንደገና የተከተልነው ላይ ላዩን የፌዴራል ስትራክቸር ቢመስልም ህውሀት ከተከተለው ፖሊሲ አኳያ የዲቫይድ ን ሩል ፖሊሲ ነው የሆነው እውነተኛ ፌዴራሊዝም ሳይገነባ ስትራክቸር ሳይወጣ የብሔር ብሔረሰቦች ጉዳይ ምላሽ ሳያገኝ ሌላ የጭቆና ሌላ የሆሪዞንታል ቫዮለንስን ሆሪዞንታል ኢንኳሊቲን ክሬት የሚያደርግ የዲቫይድ ን ሩል ፖሊሲ ስራ ላይ ዋለ ያ ነው እንግዲህ ለአሁኑ ያቀበለን ስለዚህ ሁለት የኔሽን ፎርሜሽን ፕሮጀክቶች ፌል ስላረጉ ነው። አንደኛው የአሲሚሌሽን ፖሊሲው ከደርግ ዘመን የቀጠለው ፌል አረገ። ያኛው በህዋት ኢህአዴግ ዘመን ለሀያ ሰባት አመት ኤክስፐሪመንት የተደረገው በከፊል ፌዴራል ስትራክቸር የሚመስልና በከፊል ደግሞ የዲቫይድ እንድ ሩል ፖሊሲ የሚመስለው ፌል አድርጎ ህብረተሰቡን በቋንቋና በባህል እኩል አድርጎ ኢትዮጵያን የፍትህ የእኩልነትና የርት የኢኩቲ ሀገር ከማድረግ ይልቅ የመከፋፈል እና አንዱን ከላይ አድርጎ ሌሎቹን ከታች የማድረግ ፖሊሲ ስለነበረ፣ ያ ፖሊሲ ደግሞ በመሬት ነጠቃው በቋንቋ ጉዳይ የቋንቋ ፖሊሲ በርካታ ሌሎች የኢኮኖሚና የፖለቲካ እኩልነቶች በኢትዮጵያ እንዳይኖሩ ያደረገ አካሄድ ስለነበረ ላለፉት አምስት አመታት ተደርገው የነበረው ከሁለት አመት በፊት የነበረው ለጠቅላይ ሚኒስትር አብይ የሚመራውን መንግስት ወደ ስልጣን ያመጣበት ሁኔታ ነው ያለው ማለት ነው። ባለፉት ከአስራ አራት ወራት በላይ አዲሱ የለውጥ አራማጅ ወይም በጠቅላይ ሚኒስትር አብይ አህመድ የሚመራው አስተዳደር እነዚህን ችግሮች ለመፍታት ምን አይነት ጅማሮችን ወጥኗል? ምን ተከውኖ ችግሮቹስ በምን መልክ ተቀርፈው ምን አይነት ማያዳግም ጥያቄ የሚያስነሱ መፍትሄዎች እንዲሰጡ ይሻሉ ወይም መሰጠት አለበት የሚል አታያሉት? ይሄንን ጥያቄ ትንሽ ሪቨርስ አድርጌ ልየው፣ ጠቅላይ ሚኒስትሩ ኢትዮጵያን ለማስተዳደር ከሁለት አመት በፊት የተቀበሉት መዋቅር ምን ይመስል ነበር፣ እነኛን መዋቅሮችስ እንዴት ለማስተካከል ሞከሩ የሚለውን ብናይ ጥሩ ነው ብዬ አስባለሁ። የጠቅላይ ሚኒስትር አብይ መንግስት ከሁለት አመት በፊት ከህዋት የተረከበው መዋቅር ከላይ የጠቀስኩትን የአሲሚሌሽን ፖሊሲ እና የዲቫይድ እንድ ሩል ፖሊሲን መሰረት ያደረጉ ሶስት ተቋማትን ነው የተረከቡት። አንደኛው ኢህአዴግ የሚባለው ህወሀት ሲመራ የነበረውን ድርጅት ነው እንደ ገቨርኒንግ ፓርቲ የተረከቡት። ሁለተኛ ለአሲሚሌሽን ፖሊሲ ማስፈጸሚያ ተቋቁሞ የነበረውን እና በህወሀትም ዘመን ያልተነካውን ኢምፔሪያል ቢሮክራሲ አማርኛ የሚናገር ቢሮክራሲ በመልቲ ሊንጓል ሀገር ውስጥ ነው የተቀበሉት በሁለተኛ እንደ መዋቅር ደረጃ። ሶስተኛ ህወሀት በአቋቋማቸው ሳተላይት ፓርቲዎች ሲመሩ የነበሩ ሪጅናል ስቴትን ነው እንደ ገቨርኒንግ ፓርቲ የተረከቡት። እንግዲህ ይሄኛው በፌዴራል ደረጃ የነበሩትን ኦፕሬቲቭ ሲስተም ሳይጨምር የጭቆና መዋቅሩን በደህንነት፣ በመከላከያ፣ በፖሊስ፣ በፍርድ ቤት፣ በአቃቢ ህግ፣ በካድሬ ስትራክቸሩ ውስጥ የተፈጠረውን አጠቃላይ ችግሮች እንዳለ ወስደ እነኚህ ሶስት መዋቅሮች ከተረከቡ በኋላ በነኚህ ምን አረጉ ነው። ህዝቡም በብዛት እንደሚያውቀው አንደኛ ኦፕሬሲቭ ሲስተሙን ማፍረስ ላይ ነው ታርጌት ያደረጉት። ከዚያ ውስጥ አንዱ ኢህአዴግ የሚባለው ፓርቲ ራሱ የኦፕሬሽን ቱል ነበር ማለት ይቻላል። አንዱ ጠቅላይ ሚኒስትሩ ያደረጉት እንደው ለመግለጽ ያህል ጠቅላይ ሚኒስትሩ ከህወሀት የተረከቡት በህወሀት ሲመራ የነበረው ኢህአዴግን እንደ ሰው ፒክቸር ብታደረገው፣ እንደ ሰው ስዕል ብታየው ህወሀት አናቱ ሆኖ ሌሎቹ የኢህአዴግ አባል ድርጅቶች እጅ፣ እግር እና ሆድ አይነት ነገር ሆነው ከላይ ህወሀት ሲመራው የነበረ መዋቅር እንደሆነ እናውቃለን። ኢህአዴግ የሚባለው ህወሀት ያንን ድርጅት ጠቅላይ ሚኒስትሩ እጅ ጥሎ መቀሌ ሲገባ ይሄ ድርጅት ያለ ራስ ነበር የቀረው። ስለዚህ ከስር በድን የሆነ ድርጅት ነው። የእነኛን ድርጅቶች ሪፎርሙሌት አድርገው በመጀመሪያ ኦፒዲኦ የነበረውን ኦዴፓ፣ በአድን የነበረውን አዴፓ ብለው ወደ ፓርቲ ከለወጡ በኋላ እንደገና በዚያም ፕሮሰስ ውስጥ በሽታው ስላልሻረ አሁን የብልጽግና ፓርቲ የሚባለውን ወደ መመስረትና እሳቸው የሚመሩትን እሳቸው ሊመሩ በሚችሉት ድርጅት የመተካቱን ስራ የመጀመሪያው ፌዝ ነው ያደረጉት። ሁለተኛው ፌዝ እንግዲህ ይሄ ኢምፔሪያል ቢሮክራሲው ከህወሀት ታይነካው ከስልጣን የወረደው በአጼ ኃይለ ሥላሴ ዘመንና ዘመን እና በደርግ ዘመን ነው። ለሀርጅል የተገነባው ጥንስሱ በአጼ ምንልክ ጊዜም ቢሆን ኢምፔሪያል ቢሮክራሲ አሁንም እንዳለ ነው ያለው። እንደምታውቀው በየክልሉ በአማራ አማርኛ ነው፣ በኦሮሚያ ኦሮምኛ ነው፣ በሶማሌ ሶማልኛ ነው፣ በአፋር አፋርኛ ነው። በየክልሉ ሌሎች ቋንቋዎችን ነው የሥራ ቋንቋ አድርገው ክልሎቹ የሚተዳደሩት። የፌዴራል ቢሮክራሲው ግን ወይም እኔ ኢምፔሪያል ቢሮክራሲ ያልኩት የሚናገረው አማርኛ ብቻ ነው። ስለዚህ አይግባባም፣ ሲንክሮናይዝድ ሆኖ ባይፖላር ሀገር አድርጎታል፣ ወይም መልሲ ፖላር ሀገር አድርጎታል። አንድ ቋንቋ የአሲሚሌሽኑን ዘመን ቋንቋ ተጠቅመ በርካታ ቋንቋዎችን የሚናገር ሌላ ሰብር ፌዴራል ስቴት ገቨርን ለማድረግ ሲንክሮናይዝድ ሆኖ ያለመስራት ነው። እሱ እንደ ፕሮሰስ ገና የሚቀር ነው። በሶስተኛ ደረጃ ቅድም ያልኩት የክልሎቹን ወደ ፌዴራል ስትራክቸር ከፍ እንዲሉ እና በፊት አጋር ድርጅቶችም የነበሩት ወደ ገቨርኒንግ ፓርቲ ሊቀየጡ የሚችሉበትን ፕሮሰስ ማመቻቸት ነበር። በብልጽግና ፓርቲ ውስጥ አንዱ የተደረገው እነኚህ ሶስት ችግሮች የመፍታት ነው ችግሮቹን ለመፍታትና በተለይ ደግሞ ከላይ በአስራ ዘጠኝ ስልሳዎቹ ዘመን ተጀምሮ የነበረውን የአይደንቲቲ ፖለቲካ በብልጽግና ፓርቲ መዋቅር እንዴት ይፈታል። እሱ ገና በዲቨሎፕመንት በሂደት እየታየ ያለ ገና አይዲያውም ራሱ ወደ ፐብሊክ ዲስኮርስ የፓርቲውም የተለያዩ ፕሮግራሞች ወደ ፐብሊክ ዲስኮርስ በደንብ ያልወጡበት ሁኔታ ያለው ነገር ግን ችግሮቹን አትሊስት በፓርቲ ደረጃ ከላይ ሴንትራላይዝድ የሆነ ኢትዮጵያን በወጥነትም በፌዴራልነትም ሊመራ የሚችል እና የፓወር ዲሴንትራላይዜሽን ፓርቲ እንዴት ይመራል የሚለው አንደኛው መዋቅር ነው ማለት ነው። ይሄኛውን የፓርቲ አወቃቀር ሂደቶች፣ ምን አይነት የፓርቲ አደረጃጀት ራሱ ለኢትዮጵያ ሶሉሽን ይሆናል የሚለውም እንግዲህ አንዱ ኤክስፐርመንት ነው ማለት ነው የፓርቲ ፖለቲካ የሚታወቅበት አገር ስላልሆነ በየክልሉ ግን አጋር ድርጅቶች ተብለው ኢህአዴግ የሚባለውን ቅድም ስገልጸው ህወሀት አናቱ ሆኖ ሌላው እጅ እግርና ሆድ የተለያየ ነገር ሆኖ ታዛዥ የነበረበትና እነኚህ ደግሞ አጋር ድርጅቶች የሚባሉት የሶማሌ፣ የአፋር፣ የጋምቤላ፣ የቤኒሻንጉል፣ የሀረሪ እንደዚህ አይነት ግሩፖች አጋር ድርጅቶች ነበር የሚባሉት። በብልጽግና ፓርቲው ስትራክቸር እነኚህ ወደ መካከል እንዲመጡና የገቨርኒንግ ፓርቲው አካል እንዲሆኑ የተደረገበትና መላ አገሪቷን ሪፕሬዘንት ሊያደርግ በሚችልበት ሞዴል የተቀመጠበት ሁኔታ ነው ያለው ማለት ነው። ስለዚህ እነዚህ ለውጦች ሜጀር ለውጦች ናቸው። በተለይ ኦፕሬሲቭ ስትራክቸሩ ኢህአዴግ የሚባለውን አይዲዮሎጂውን ብቻ ሳይሆን መዋቅሩን አፍርሶ በሌላ ፓርቲ መተካቱ ራሱ ለጠቅላይ ሚኒስትሩ ትልቅ ድል ነው። ግን በደንብ ሪኮግናይዝ የተደረገ በደንብ አፕሪሺየትም የተደረገ አይመስለኝም ። ምክንያቱም በብልጽግና ፓርቲ ውስጥ የአይደንቲቲ ፖለቲካ እንዴት ይፈታል የሚለው ይሄ የአይደንቲቲን ጥያቄ መልሰን ወደ አይዲያ ፖለቲካ እንሸጋገራለን የሚለው ኮንሰፕት ጋር በአይደንቲቲ ስም የቋንቋ የመሬት ራስን የማስተዳደር ጥያቄዎች በዲቫይደን ሩሉ ዘመን በትክክል ስላልተመለሱ ሽግግሩ ላይ ያጠሉበትና የጠቅላይ ሚኒስትሩንም አካሄድ ያጠላሹበት ሁኔታ ያለ ይመስለኛል። sbs.com.au ዶክተር ጎርሴ እስማኤል የኢትዮጵያ ሶማሌ ዴሞክራሲያዊ ምክር ቤት ሊቀመንበር። ሶማሌ ዴሞክራሲያዊ ምክር ቤት ቀደም ሲል ከለውጡ በፊት ከሁለት ዓመታት በፊት በተለያዩ መድረኮች የሲቪክ አስተዋጽኦዎችን ያበረክት ነበር። በኋላም በለውጡ ሂደት ወደ አገር ቤት ገብታችሁ ወጥታችኋል። በተለያዩ እንቅስቃሴዎች ያለፉትን ሁለት የለውጥ ሂደት አመታት በጥቅሉ ኢትዮጵያ ውስጥ እንዴት ተመለከቱት? አቶ ካሳሁን ይህንን እድል ሁልጊዜ ጊዜ እንደምትሰጠን በተለይ ቮይስለስ የሆኑት ከአጋር ድሮ ተብዬ የነበሩ አካባቢ ከልቤ ነው የማመሰግንህ። ለውጡ በጣም ጥሩ ነበረ የተጀመረው እንደምታውቀው ዶክተር አብይ አገር ቤት ሲገቡ ከሁለት አመት በኋላ በዛ በተነሳው ችግሮች፣ ሶስት አመትም ሊሆን ይችላል። በቄሮ በፋኖ በጠቅላላ ኢትዮጵያ ሕዝብ ተነስቶ ያ የነበረውን የነው መንግስት ገፍተውት ካወረዱት በኋላ በጣም ጥሩ አስደሳች እርምጃዎች ነው የወሰዱት። እስረኞቹን መፍታት፣ ሚዲያውን ነጻ ማድረግ፣ ድሮ በጠመንጃም ሆነው በቀለም ይዋጉ የነበሩት ሰዎች አገር ቤት መመለሳቸው በጣም የሚያስደስት አጀማመር ነበረ። ግን ከዛ በኋላ አሁን በሚያስፈራ አይነት አገሪቷን ወደ ጦርነት የሚያስገባ መአት ችግሮች ተፈጥረው ነበረ። ወር ኤክስፐክት ያንን እንጠብቅ ነበረ ግን እንደዚህ የሆነ በተለይ ወደ ታች ወርዶ ሰዎች የሚገደሉበት ማአት ችግሮች አሁን እየተፈጠሩ ነው እና ድሮ ከምንጠብቀው አመለካከታችን ትንሽ ወደ ሚያስፈራ አይነት አገር ወደዛ ነው የገባች ብዬ ብገመንግም እሳሳታለሁ ብዬ አልገምተም። ከዛ ባሻገርስ በተለይ በሶማሌ ክልል አካባቢ በአካልም ተገኝተው ተመልክተዋል ነገሮችን አሁንም የተለያዩ እንቅስቃሴዎች አሉ። የሁለቱ ዓመት እንቅስቃሴዎች ምን ይመስላሉ? በተለይም ያሁኑ የወቅቱ ፕሬዚደንት ሙስጠፋ አመራር ላይ ከመቀመጣቸው በፊትና በኋላ ያለውን እንዴት ያነጻጽሩታል? አንደኛው አገሪቷን ካየው በኋላ እና እዚያም አካባቢ በሙስጠፋ ሊደርሺፕ የተጀመረው በጣም የሚያስደስት ነው። መበኩሌ ግን ማት ችግሮች ነበሩ፣ አሁንም አሉ እና አንደኛ ያቺ አገር እንደምታውቀው ያቸው ላይ አካባቢ ሶማሌ ሪጅን ድሮም ከሌሎቹ ኢትዮጵያ የተለየ ሪጅን ነበረች። ዩኒክ ነበረች። ዩኒክ ሚያደርጋት እንደምታውቀው አንደኛው ሕዝቡ ለዘመናት ከዚህ በፊትም የተጨቆነ ሕዝብ ነው እና ማአት ኋላ ቀርነት እና ብዙ ችግሮች ውስጥ ያሉበት አካባቢ ነው። ሁለተኛ የራሷ መሬቷ የቆዳው ስፋት ሲታይ በኢትዮጵያ ውስጥ ትልቋ ቦታ ነች። አሁን ከኬንያ፣ ከሶማሊያ፣ ከኦልሶ ከጅቡቲ የሚያዋስናት ሀገር ነው እና መዓት ችግሮች በቀላሉ መቆጣጠር የሚቻልበት ቦታ አይደለም። ግን ሙስጠፋ አጀማመራቸው አንደኛ ያችን አካባቢ ከስክራች የጀመረው እና አንደኛ ሰላም እና የተረጋጋ ለማምጣት ነበረ እና በእሱ ላይ እንደ ምሳሌ እንኳን ዛሬ የሚቆጠርበት ለሌሎቹ ለኢትዮጵያ ክልልም በለው ሪጂንም በለው መጥፈር ይቻላል። በጣም ጥሩ የሰራ ሁለተኛው ደግሞ እዛ አካባቢ ድሮ የነበሩት ራሳቸው ወይም በሊደርሺፕ በኩል የነበሩት ድሮ ሮሌ ነበረ የሚያሰራቸው እንደምታውቀው እንደ ሽሚዝ ነበረ ቲፒኤልፍ የሚቀይራቸው ከአስር በላይ ነበር የተቀየረው እና ሙስጠፋ ግን የተለየ አይነት ነው ያመጣው እሱ። እና በዛ በኩል ከእሱ ጋር ካቢኔት ውስጥ ያሉት አንደኛ አሁን በለውጡ በኩል ኢንዲፔንደንት የሆነ ራሳቸውን አግኝቷል። ሁለተኛው ደግሞ የተማረ ሰው ነው እዛ ያመጣው በጣም ከተማሩ ሰዎች ነው ወደ ካቢኔቱን ያስገባው። ከዛም በኋላ የአገሪቷን በተለይ በትምህርት በኩል በመንገድ በውሃ፣ በሌሎቹንም ቅድም እንዳልኩት ከዜሮ ነበር የጀመረው እና እነሱን ሁሉ በእድገት በኩል በጣም በጣም ግርማ አይነት በዛ በተወሰነ ጊዜ የመራው ነው የተቀየረው አገሪቷ። ትልቁ ደግሞ የሚመሰገንበት ሙስተፋ ዛሬ ከፌዴራሉ ጋር ያለው ችግር ማለት የሶማሌ ሬጂዮን ብቻ አይደለም ከሌሎቹም የነው በጠቅላላ ያለው ችግር ኢትዮጵያን በተለይ ኤሊትስቶች የሚያስቀምጧት የአህዳዊና የዚህ የፌዴራሊስት የሚሏቸው ሁለቱ ግሩፖች በኔሽንና ናሽናሊቲ የኤትኒክ የነው ፌዴራሊዝም የነው ተብዬው ቲ ፒ ኤል ኤፍ እያታለለ እዛ ለሀያ ሰባት አመት የመራበት ማርክሲስት የሆነ የነው ከናሽናል ኩዌሽን ወስደው ከነ አልባኒያን ስታይል ማርክሲስት ሌኒኒስት እንደነ ሂምበር ቦጃን አይነቱን ይዘው ያመጡትን እነሱ ወረቀት ላይ የፈለገ ነው የሚያስቀምጡት ሰልፍ ዲትርሚኔሽን አብሱስን እንሸጥሃለን። ምንም ግን እራሳቸው ነበረ የሚመሩት። እንደምታውቀው ሙስተፋ ግን በእነዚህ አይነት ጫወታ እየተበላሰው አይደለም። እና የሚለው የኛ የጎሳና የሶማሌ የክላን ነገር ብቻ ሳይሆን ወደ ላይ መውጣት አለብን። ከሌላው ኢትዮጵያኖች ጋራ ችግራችን አንድ ነው፣ ነው መካፈል አለብን። የኢትዮጵያ ችግር የሁላችንም ችግር ነው። የሶማሌ ብቻ አይደለም። የአማራ ብቻ አይደለም። የትግሬ ብቻ አይደለም። እና በአጭሩ ሙስጠፋ የጀመረው ነ ቪዥኔሪ አይነት አስተሳሰብ ለኢትዮጵያም እንደዛ አይነት ነው የሚያስፈልጋል። ለምንድን ነው እንደዛ የሚለው? በራሴ ፐርሰናል አስተሳሰብን ብሰት ከዚህ በፊት የነበሩት ከድሮ ከናይንቲን ሲክስቲ ዋን እንደነ መንግስቱ ነዋይ የተጀመረ ከዛም የኢትዮጵያ ወጣት ነው ስንት የረገፉበት ኃይለሥላሴ የወረደበት በዛ በአብዮት ጊዜ ከዛም በኋላ ይኖ ደርግ ዛ ይዞ ከደርግ ጋራ ህዝቡ እንደገና፣ በመጨረሻ ላይ ደግሞ ኖ ቲፕ የለፍ እዛ ስልጣን ላይ ሲወጣ አንድ ችግር ለኢትዮጵያ ያልተፈታውም መሰለህ። ሁልጊዜ ይሄ ከሁለት መቶ አመታት በፊት ነው ኢሮፕያኖች አብዮት ያጠፉት እንደ ፍሬንች ሬቮሉሽን ነው። ኦንቫ ክሪ ሎም ይላሉ። ሰው ነው በቃ የምንፈጥረው ብለው ሰው በሰው ነው ነው ነው እንጂ ከደም ጋ እያያያዙ ከዛ የሚወጣበት አይነት በጣም ሳውንድ የሆነ ሊደርሺፕ ነው ወደዚህ ወደ አዲስቷን ኢትዮጵያ ያመጣው ብዬ ነው የምንገምተው። በካምጎኖ ባሻገር በሶማሌ ክልል አካባቢ አሁን ሊለወጡ ሊሻሻሉ ይገባል የሚሏቸው በአሁኑ ወቅት ያሉ ድክመቶች ምን ይሆናሉ? አንደኛው ካቢኔትም ሆኖ የሶማሌ መሪዎች ከነአሁን ለምሳሌ በቅርብ ጊዜ ታስታውሳለህ፣ አደም ፋራህ ምትክሉ ነው የሶማሌን ችግር ዩኒክ፣ እንደ ሌላው አይነት ዩ ኖ ክልሎች የራሳቸውን ችግር በራሳቸውን እዛ ቢፈቱት ነው እንጂ አሁን ዛሬ ራሱ አሁን የምንነጋገረው ከአዲስ አበባ ነው የሚጠሯቸው ሁልጊዜ እና እንደዛ እንዳይሆን ማንንም ሰው የራሱን ችግር በራሱ ነው የሚፈታ እና በዛው የነው መካከል ያሉት በሶማሌ ውስጥ ያሉትን መፍታት ይችላሉ። ለምሳሌ በጣም ሳሌ እንደ ዶክተር መሐመድ ሐሰን የቤልጅሙ በጣም የታወቀ እኮ ሶማሌዎች ቪዥኔሪ የሆኑት ሰዎች አሉ እና ወደዛ ከምሮት ፋንታ ሁልጊዜ የሚጠራ እና ችግራችንን የሶማሌ ችግር በዛ በፌዴራሉ ከሚፈታ፣ ይሄ ደግሞ የቀረው ከድሮ አይነት አመለካከት ነው የቀረው እንጂ በሙስተፋና በሌሎቹ ችግር አይደለም ብዬ ነው የምገምተው። ግን አንዱ እሱም ሁለተኛው ደግሞ በሴኪሪቲ ያሉት አካባቢ አሁንም ይታያል። ቲፒኤልኤፍ ገና አልተኛም እኮ አሁን በቅርብ ጊዜም ማአት ስራ እየሰሩት ነው። በላይ በኩል ስትራክቸሩ አለ። አሜን እንደ አብይ ለውጥ አለ ግን እንዳለ ዩኖ በኢትዮጵያ ውስጥ እኮ ዲስ ፍርስ ታም ዩኒክ አይነት ለውጥ ነው የመጣው። ምን ማለቴ ነው? አንዱ ግሩፕ አንዱን አሸንፎ ስልጣን ይዞ አይደለም ሌላውን ሁሉን ገፍትሮ የወጣውና ነው የያዘው። አሁንም እንደምታውቀው አሁንም ቲፒኤልፎች ሄደው የማይሰሩት የማይፈነቅሉት ድንጋ የለም። እና እንደነ ሙስተፋ አይነት ሰዎች ደግሞ ፕሮግሬሲቭ የሆኑስ ደግሞ ለእነሱ ጠንቅ ናቸው። እና መጠንቀቅ ነው በተለይ በሴኪሪቲ በኩል በሰላም በኩል ታውቃለህ፣ ደግሞ በኢትዮጵያ ውስጥ አብዛኛው ሕዝቦቻችን ዶች ነው ድህነታችን የተነሳ በገንዘብ እያደረጉ አሁንም ያደርጋሉ ነው። እና በዛ ህዝቡ ምንድን ነው እንዳይታላል ነው የምንለው ነው። ሌላው ደግሞ እንደም ሌላኛው አካባቢ ሂመን ካፒታል የምንላቸው እንደም ደግሞ ሙስጠፋ የጀመሩት በትምህርት በኩል ነው። ኳሊቲ እንዲኖረው መንገድ በኩል አሁንም በደንብ እንዲሰራ በውሃ በኩል አብዛኛው ህዝቦቻችን አርብቶ አደር ነው። ላይፍ ስቶክ ነው። ያ ነው ትልቁ የኛን ኢኮኖሚ ባክቦን የሆነው እና በእንደነዛ ነገሮች ግን አሁንም እኔ የሚለው እነዚህ ነገሮች ኢንክሪመንታል ና ዲስ ኢዝ ዴቨሎፕመንት። እንደ ድሮ አይደለም እኮ ሬቮሉሽነሪ ስቴት ብሎ ፒፒኤልፍ እንደ ቫንጋርድ ራሱን ፓርቲ አስቀምጦ የሚያደርጋቸውን ከውስጥ ከውጭ የመጠ ኤክስተርናል ነው ቬሪፋየብል ክራይቴሪያ የሚያደርጋቸው ሳይሆን ኖ አገር በቀል የሆነ አሁን ለምሳሌ በሶማሌ በኩል ሸርም ይባላል ነው። በኮንፍሊክት ማናጅም በኩል በጣም በጣም በጣም ህዝቡ ድሮም ድሮም ኖ በዛ በጭላንጭር ሲገኝ እንደና አቢ ኢሌ ሲጠቀሙባቸው ገፍትሮ አንዳንድ ጊዜ የሚገፏቸው እኮ በሽማግሌዎች ናቸው እና እንደነዛ አይነት ነገሮቹን ኢምፓወር ህዝቡን ቢያገኝ ቢያደርጉት እና ትልቁ ደግሞ ቅድም እንዳልኩት የአስተሳሰብ ችግር ነው። አሁንም ህዝቡ ሁልጊዜ ጊዜ የሚመስለው መንግስት ከመጣህና ስልጣን እዛ ከያዝ ሀብታም ትሆናለህ። የድሮ ከድሮ ነው የለመዱት የኮረፕሽኑ ምናምኑ እና እንደዛ እንዳልሆነ ህዝቡን በተለይ የኢኮኖሚው ራሱን የፐብሊኩና የፕራይቬቱን ልዩነት አስቀምጠው እንደ ቅድም እንዳልኩት ይሄ ሬቮሉሽነሪ ስቴት ሳይሆን ነው። ህዝቡን ምንድነው? ሶማሌ በተለይ በዚህ ቢዝነስ በኩል በጣም የታወቀ ነው፣ እና አሁን ተጎጃ የምትባላለች በሐርጌሳ በሶማሌላንድ በኩል ነው፣ እና ከሚሊዮን የሚበልጥ ገንዘብ ነው ከዛ በኩል የሚገኘው፣ እና ወደቡ ከዛ ከበርበራ እና እንደዛ አይነት ነገሮች ነው። ከቦሳሶም አለ፣ እና እንደዛ አይነት ነገሮች ቢሰሩ ትልቁ ቅድም እንዳልኩት ኮምፖነንቱ የሰላም ነው። እዛ ላይ እነሱ ከተራዱ እና ከሌሎቹን ኢትዮጵያኖች ጋር ደግሞ ህዝብ ለህዝብ ነው ما how can we say that the region is the region of the ዶክተር ዮሐንስ ገዳሙ በጆርጂያ ግዊኒት ኮሌጅ የፖለቲካ ሳይንስ መምህር። የኢትዮጵያ ውስጥ ያለው የለውጥ ሂደት ሁለተኛ አመቱን አስቆጥሯል። በቅድሚያ ባለፉት ሁለት አመታት ጊዜያቶች ውስጥ ምን አይነት ስኬቶች ተመዝግበዋል ወይም ታይተዋል ማለት ይቻላል? ከሳ በጣም አመሰግናለሁ ስለጋበዝከኝ። ይህ ኢትዮጵያ ውስጥ ስናየው የቆየ ነው። የፖለቲካ ለውጥ እውን ከሆነ ሁለት አመታትን አስቆጥሯል። በዚህ ጊዜ ውስጥ በጣም መልካም የሚባሉ አስደናቂ ልንላቸው የምንችላቸውም ብዙ ነገሮችን አይተናል። ብዙ ክስተቶች የሚመስሉ ነገሮች ታዝበናል። በዛውም ልክ ባይሆንም ደግሞ በመጠኑም ቢሆን ብዙ ፈተናዎችም ደግሞ ሲያየንባት ነገርም ነበረ። ስኬታማ ነው ከሚባሉት ነገሮች ውስጥ ስንነሳ፣ አንደኛ ብዙ ጊዜ ላናስበው እንችላለን እንጂ ሀገሪቱ እየፈተናት ከነበረው በጣም ከፍተኛ የሆነ በአውለንስ አመዛኝ ቢሆን መውጣት የቻለበት ሁኔታ እና የሀገረ መንግስቱም ጠንካራ ሆኖ ብቅ ያለበት ሁኔታ እንመለከታለን። ምክንያቱም የተለያዩ ግጭቶች፣ የተለያዩ ችግሮች በየቦታው ቢኖሩም እንኳን ዛሬ መጀመሪያው ዓመት አካባቢ የነበሩት የመፈናቀል በርስ በርስ ግጭቶች አሁን ቀነሱበት ወይም ደግሞ ብዙም የማንስማበት ነገር አለ። ይሄ አንድ ምርታ ነው ብዬ አስባለሁ። ምንም እንኳን ዛሬም የተወሰኑ ከአለመረጋጋት ጋር የተያያዙ ጉዳዮች በተለያዩ የሀገሪቱ ክፍሎች ሊኖሩ ቢችሉም በጣም ይሄ ነው ብለን ልናመሰግነው የምንችል ደግሞ መሻሻል ወይም ለውጥ እንዳለ መናገር እንችላለን። ከዛ ውጪ በየመስኩ በምንለው ደግሞ በየዘርፉ ልንጠቅፈው የምንችለው ለውጥ ያለ ይመስላል። ምክንያቱም አዲስ አበባ ከተማ ውስጥ ካሉ ለውጦች ቱሪዝምን አክሴስብል ከማድረግና ሀገሪቱን በተለያዩ የንግድ ስራዎች ይሁን በተለያዩ ኢኮኖሚ ዘርፎች ላይ ማህበራዊ ዘርፎች ላይ የተሳተፉ ማህበረሰቡ ቅርሶችን የሚያግዝ የሀገርን ገጽታ የሚገነባ ብዙ ብዙ ደስ የሚሉ ስራዎች የተሰሩ እንደሆኑ እናስታውሳለን። የተለያዩ አካባቢዎችን ትልልቅ መነሳሳት አሉ ብለን ደርሳቸው የምንችላቸው ነገሮች አሉ። ግን ደግሞ በእርሻና በመስኖ ስንመለከት ሀገሪቱ ራሷን በምግብ ለመቻልም ተደርገው ጥረት እንዳለ እንመለከታለን። በትራንስፖርት ዘርፉ ስንመለከት ከፍተኛ የሆነ እንቅስቃሴ እንዳለ የምንረዳበት ሁኔታ አለ። የኢኮኖሚ ማሻሻያ ፕሮግራሞችን ስንመለከት ወይም በገንዘብ ሚኒስቴር አካባቢ ያሉትን ስንመለከት ደግሞ ሀገሪቱ በጣም በከፍተኛ ሁኔታ ከውጭ ሀገራት ገንዘብ የምታገኝበትን መንገድ አንዳንድ ስትራክቸራል ማስመዝገብ ደግሞ በማህበረሰቡ ላይ ጥሩ የሆነ የኢኮኖሚ መሻሻል ሊኖር ለማድረግ እየተሰራ ያለ ይመስላል እና በየአቅጣጫው ብዙ ብዙ ለውጦች አሉ። በትምህርትም ላይ እንደዚሁ ስንመለከት እንደዚሁ ነው። ወሳኝ የሚባሉ ስርዓተ ትምህርቱን ለማሻሻል የተሞከሩበት ነገሮች እንዳሉ እንመለከታለን። በውጭ ጉዳይም ደግሞ እንደዚሁ ስንመለከት ከዚሁ ጋር የተያያዘ አመርቂ የሆነ ስራ የተሰራበት ነገር እንዳለ እንመለከታለን። ምንም እንኳን ተግዳሮቶች የምንላቸው ቢኖሩም፣ ለምሳሌ በአባይ ላይ በሚገነባው ግድብ ላይ የህዳሴ ግድብ ላይ ያለው የመንግስት ቁርጠኛ አቋምና ማህበረሰባዊ ስምምነቱ የሚደነቅና ብዙ መልካም ነገሮች አሉ። ግን ደግሞ የበለጠ ስራ የሚጠይቁ ወሳኝ የሆነ ትኩረት የሚያስፈልጋቸው ደግሞ ሊኖሩ ይችላሉ፣ አሉ ብዬ አስባለሁ። በጎ ጅምር ሆነው ግን ማሻሻያ ለውጥ የሚስፈልጋቸው ወይም ሊጠናከሩ የሚገቡ ጉዳዮች ሁለት እስካሁን ባለፉት ሁለት አመታት ውስጥ ገዝፎ ያሉ ተግዳሮቶችስ ምን ይመስላሉ? አለፈው የለውጥ ሂደት ውስጥ ኮርስ ለመጀመሪያው አመት ይሁን በሁለተኛው አመት ላይ አለመረጋጋቶች አሉ። ሰላምን ከማስከበር ጸጥታን ከማስፈን አንጻር መንግስት በጣም ብዙ ትልቅ ስራዎችን ሰርቷል ብዬ መናገር ይከብደኛል። ሰዎች የማህበረሰቦች መፈናቀል ቀንሰው ሊሆን ይችላል መጀመሪያ አካባቢ የምንሰማው አይነት አስተካኪ ነገሮች አሁን በተወሰነ ደረጃ በተለይ ደግሞ በፈረንጆቹ ሁለት ሺ ሀያ ወይም ደግሞ ባለፉት አምስት ስድስት ወራት ማለት እንችላለን አካባቢ የመቀነስ ነገር ሊኖር ይችላል። ግን አሁንም ቢሆን ኢትዮጵያ ውስጥ ባዮለንስን፣ ግጭትን ማስነሳት የሚችሉ ኃይሎች ብዙ ናቸው። መንግስት ብዙ ጥረት እያደረገ ያለ ቢሆንም ሙሉ በሙሉ ባዮለንስን መቆጣጠር የሚችል በዛ ላይ ሞኖፖሊ ያለው ነው ብዬ ለማመን ይቸግራለሁ። ግን ጥሩ ጅምሮች አሉ። ስለዚህ የመጀመሪያው አመት ሲሆን በሁለተኛው አመት አሁን የሁለተኛው አመት ላይ ይሄ አንደኛ ዋነኛ ችግር ሆኖ የምናገኘው ነው። ሁለተኛው ደግሞ በቅርብ ጊዜ ወዲህ እንግዲህ ይሄ ፈረንጆች ሁለት ሺህ ሀያ ከመጣ ጀምሮ ባለፉት ሶስት አራት ወራት ትልቁ የዓለም ክስተት የሆነው የሁላችንን ሙሉ ትኩረት ያገኘ ከባድ ፈተና እንግዲህ የኮሮና ቫይረስ ነው ወይም ኮቪድ አስራ ዘጠኝ ኢትዮጵያ ውስጥም ከገባ ቆይቷል። የኢትዮጵያን ኢኮኖሚ በጣም በከፍተኛ ሁኔታ በግጭቶች በተለያዩ ተቃውሞ እንቅስቃሴዎች በመንግስት አመራር ላይ ነው የታየው ለውጥ በጣም ብዙ ፈታኝ ነገሮችን ተቋቁማ ያለፈች ሀገር፣ ይህ የሚያክል ሊፈትና ትችላል የሚለውን ስናስብ ደግሞ በጣም አደገኛ በጣም ፈታኝ ሆኖ የምናገኘው ቻሌንጅ ነው ፈተና ነው ማለት ነው። እና ይህ መንግስት እያደረገ ያለውን ነገር እስካሁን ስንመለከት በጣም ተስፋ እንድታደርግ የሚያደርግ ኢኮኖሚውም ላይ ሊኖረው የሚችለውን ተጽእኖ በግልጽ ለይተው ለማስቀመጥ የሚሞክሩበት ሁኔታ ትመለከታለህ። ማህበረሰቡን ለማስተማር የሚያደርጉት ጥረት በጣም ጠንካራ እንደሆነ ትመለከታለህ። ጠቅላይ ሚኒስትሩ ኢብን ከተቃዋሚ ድርጅቶች መሪዎች ጋር ያደረጉት ነገር በጣም በግሌ እንዳመሰገናቸን የሚያደርገኝ ነው። ዞሮ ዞሮ ደግሞ ሁሉም የማህበረሰብ ክፍል ይህንን ነገር ይሄ ዝም ብለው ተራ የፒአር ጉዳይ ሳይሆን ሀገርን የማዳን ጉዳይ መሆኑን ተገንዝቦ ደግሞ የበለጠ በአርጀንሲ ሊሰራ ደግሞ የሚገባው ነገር እንደሆነ ደግሞ ሁላችንም የምንታዘበው እና የምንመክረው ነው። ስለዚህ እነዚህ ሁለቱ ፈተናዎች ናቸው። አንደኛው ኢትዮጵያዊ የሆነ ሂደት ያለው ሲሆን ሁለተኛው ደግሞ የኮሮና ቫይረስ ደግሞ ዓለም አቀፋዊ ሂደት ያለው ዓለም አቀፍ ማህበረሰቡንም እየፈተነ ያለ ዘመኑ ያመጣው ችግር መሆኑን ተረስተን፣ ግን ለሁሉም ለእነዚህ ችግሮች በተቻለን አቅም ዋን ሳይዝ ፊት ኦል የሆነ መፍትሄ ከመፈለግ ባለፈ ቁጭ ብለን ተቀምጠን ተነጋግረን መክረን እንደ ማህበረሰብ እንደ መንግስት እንደ ሀገር ምንፈታቸው የምንችላቸው ነገሮች ናቸው። ስለዚህ ይህንንም መንግስት ያደርጋሉ ብዬ ተስፋ አደርጋለሁ። ካሳ እያደመጡ የነበረው የኤስቢኤስ አማርኛ ፕሮግራምን ነበር። የፕሮግራሙን ቀጥታ ስርጭት ሰኞና አርብ ምሽቶች ያድምጡ። እንዲሁም ድረገጻችንን በመጎብኘት ኦንዲማንድ እና በኤስቢኤስ ራዲዮን ሞባይል አፕ ማድመጥ ይችላሉ። ድረገጻችንን ኤስቢኤስ ዶት ኮም ዶት ኤዩ አምሃሪክን ይጎብኙ።